የባለ ብዙ ቀለም ሐሳቦች መናሕሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እንሆ መደመጥ ጀምረዋል። ጋቢና ቪኦኤ ዛሬ ቀኑ ማክሰኙ ነው ጥቅምት 11 2012 ዓ ም ነው አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል ጠቅላይ ሚኒስትር አብይ አህመድ የሀገርና የሕዝብን ሕልውና አደጋ ላይ ጥለዋል ባሏቸው የመገናኛ ብዙኃን ላይ ከረር ያለ ማስጠንቀቂያ አስተላለፉ። በማንኛውም ሰዓት በኢትዮጵያ ሰላምና ሕልውና ላይ ከመጣ አማርኛ ብትናገሩም ኦሮምኛ ብትናገሩም እርምጃ መውሰዳችን የማይቀር መሆኑን በጥንቃቄ መገንዘብ አስፈላጊ ይሆናል። በሌላ ዜና ህወሀት በአሁኑ ሰዓት ህዝብን ከህዝብ ለማጋጨትና ጦርነት ለመቀስቀስ እየሰራ ነው ሲሉ የትግራይ ዲሞክራሲያዊ ትብብር ፓርቲ ሊቀመንበር ከሰዋል። ትግራይ የህወሀት አመራር የጓሮ ቤት ነው የሆነችው። ልክ የጓሮ ቤታችን እንደምንቆጣጠረው የጓሮ ቤት ነው ሆና ያለችው። የፓርቲውን ሊቀመንበር ዶክተር አረጋዊ በርሄ ናቸው። ዝርዝር ጉዳዩ በምሽቱ ይደመጣል። በእነዚህና በተጨማሪ የንግዶ ዓለምን የሚያስቀኙ ፕሮግራሞችም ይዘንላችኋል። የወጣቶችን ነፃ ሀሳብ ያካተቱ መሰናዶዎችም ይኖሩናል። የሙዚቃ አፍታም ሳይረሳ አብረናችሁ የምናመሸው ግን እኔ ሀብታሙ ስዩም ነኝ። እኔ ደግሞ ኤደን ገረመው። በመቀጠል በመጀመሪያ አጫጭር ዜናዎችን እናሰማችኋለን። አብራችሁን ስለምታመሹ ከሁሉም አስቀድመን እናመሰግናለን። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በዛሬ ሁለት ከፓርላማ አባላት ለቀረቡላቸው ጥያቄዎች በቀጣዮቹ ሁለት ቀናት ከግብፁ ፕሬዚዳንት አብዱልፈታህ አልሲሲ ጋር እንደሚነጋገሩ የገለጹ ሲሆን የህዳሴውን ግድብ ግንባታ የሚያቆም ምንም ኃይል የለም ብለዋል። በአንዳንድ የግብፅ ወገኖች የሚንጸባረቀውን የኃይል አማራጭ ጉዳይ በተመለከተ እንዋጋ ከተባለ ብዙ ሚሊዮን እናሰልፋለን ውጤቱ ግን ማንንም አይጠቅምም ሲሉ ተናግረዋል። ጠቅላይ ሚኒስትሩ በዛሬ የፓርላማ ማብራሪያቸው በሀገር ሰላምና ህልውና ላይ አደጋ የደቀኑ ላሏቸው የኢትዮጵያ መገናኛ ብዙሃንም አማርኛ ብትናገሩም ኦሮምኛ ብትናገሩም እርምጃ መውሰዳችን አይቀርም ሲሉ ጠበቅ ያለ ማስጠንቀቂያ ሰጥተዋል። ዘገባውን ያደረሰን እስክንድር ፍሬው ነው። የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ ዛሬ በሀገሪቱ በተካሄደ ጠቅላላ ምርጫ ማሸነፋቸውን ዛሬ ማለዳ አስታውቀዋል። ሊብራል ፓርቲያቸው በገዢ ፓርቲነቱ ለመቀጠል የሚያስችለው በቂ የፓርላማ መቀመጫ አግኝተዋል። የካናዳ ብሮድካስቲንግ ኮርፖሬሽን በዘገበው መሠረት የትሩዶ ሊበራሎች ከምክር ቤቱ 338 መቀመጫዎች 157ቱን ወደ ማሸነፍ አምርተው ነበረ። የብዙሐንነት ቦታ ለማግኘት ግን 170 መቀመጫዎችን ማግኘት አለባቸው። ስለሆነም ትሩዶው ከተራማጅ አዲስ ዲሞክራቶች ጋር የጥምረት መንግሥት ለመመሥረት ይገድዳሉ። አዲስ ዲሞክራቶች 24 መቀመጫዎችን ወደ ማሸነፍ አምርተዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በሳቸው ላይ የሚካሄደው በዴሞክራቶች የሚመራው ምርመራን ሊንቺንግ ነው ብለውታል። ሊንቺንግ የሚለው ቃል በነጮች የበላይነት የሚያምኑ ነጮች አፍሪካውያን አሜሪካውያንን ለመጨቆን ሲሉ ይጠቀሙበት የነበረ ዘግናኝ የደቦ እርምጃ ዘዴ ነው። በዴሞክራት የምክር ቤት አባላት የሚመራው ምርመራ ፕሬዚዳንት ትራምፕ ለምክር ቤታዊ ክስ የሚያበቃ በደል ፈጽመው ከሆነ ለማጣራት ሲሆን ከተከሰሱ ከስልጣን እስከ መወገድ ሊያደርሳቸው ይችላል። መላ ሪፐብሊካውያን ሊንቺንግን እያዩ መሆናቸውን ማስታወስ አለባቸው ሲሉ ትራምፕ ዛሬ በትዊተር ጽፈዋል። ሆኖም እናሸንፋለን ሲሉም አስገንዝበዋል። አከራካሪው የትራምፕ አባባል ወዲያውኑ ከዴሞክራቶች የሰላ ሂስ አስከትሏል። አንድ ሪፐብሊካዊ ግን ደግፈውታል። ህገ መንግስታዊን ሂደት እኔን በሚመስሉ ሰዎች ላይ ይፈጸም ከነበረው ጭካኔ የተሞላበት የሰቆቃ ተግባር ጋር እያወዳደሩት ነው ሲሉ ጥቁር የምክር ቤት አባል ቡድን ሊቀመንበር ካረን ባስ በትዊተር ገጻቸው ላይ ምላሽ ሰጥተዋል። የቱርክ ፕሬዚዳንት ረጂብ ጣይብ ኤርዶዋን ቱርክን ከሶሪያ ጋር የሚያዋስነውን ድንበር በሚመለከት ወታደራዊ ስትራቴጂ ለማውጣት ሲሉ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ዛሬ ተገናኝተው ተነጋግረዋል። የኩርድ ተዋጊዎች በሰዓታት ውስጥ ከሚያበቃው የተኩስ ማቆም ስምምነት በፊት ከአካባቢው ካልወጡ በስተቀር በተዋጊዎች ላይ የማጥቃት እርምጃውን እቀጥላለሁ ሲሉ ኤርዶዋን ዝተዋል። አድማጮች ለሰዓቱ ያዝኑላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ እንድታመሹ እንጋብዛችኋለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ይቀጥላል። ሀብታሙ ስዩምና ኤደን ገረመው አብረናችሁ እናመሻለን። ወደ ቀዳሚው ዘገባ እንሻገር። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በሕዝብ ተወካዮች ምክር ቤት አባላት ፊት ቀርበው ጥያቄዎችን ሲመልሱ ማብራሪያ ሲሰጡ አርፍደዋል። ጠቅላይ ሚኒስትሩ በአባይ ግድብ ዙሪያ የኢትዮጵያን ወቅታዊ አቋም ባጋሩበት ቆይታቸው በሀገር ሰላምና ሕልውና ላይ ስጋት ጥለዋል ያሏቸውን የመገናኛ ብዙኃንን አስጠንቅቀዋል። የሕዝብ ተወካዮች ምክር ቤት አባላት ያቀረቡትን ጥያቄ መሠረት ስላደረጉት የጠቅላይ ሚኒስትሩ ምላሾች እስክንድር ፍሬው ቀጣዩን አሰናድቷል። በአባይ ወንዝ ላይ እየተከናወነ ያለውን የህዳሴ ግድብ ግንባታ አስመልክቶ በተለይ ከግብፅ ወገን የሚሰሙ ቅሬታዎች በበረከቱበት ሰዓት ነው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት አብዱልፈታህ ኤልሲሲ ጋር እንደሚገናኙ የሚጠበቀው። በሩሲያ ከሚካሄድ ስብሰባ ጎን ለጎን እንደሚደረግ የሚጠበቀው የሁለቱ መሪዎች ውይይት ውጤት ከወዲሁ ባይታወቅም በተናጥል የሚንጸባረቁ አቋሞች ግን መደመጣቸውን ቀጥለዋል። ፕሬዚዳንት ሳህለ ወርቅ ዘውዴ ለተወካዮችና ና ለፌዴሬሽን ምክር ቤቶች የጋራ ስብሰባ ባደረጉት የመክፈቻ ንግግር ላይ የመንግስታቸውን አቋም ለማብራራት ዛሬ በፓርላማ የተገኙት ጠቅላይ ሚኒስትር አብይ አህመድም ይህንኑ ጉዳይ አንስተዋል። የህዳሴውን ግድብ ግንባታ አስመልክቶ ከግብፅ ስለሚሰማው ተቃውሞ ተጠይቀውም ነው ማብራሪያ የሰጡት። አንዱ ችግር ግድቡ በታሰበበት ጊዜ አለመጠናቀቁ ነው ብለዋል። የህዳሴ ግድብ አንድ የኢትዮጵያን ክብርና ጥቅም በሚያስከብር ሁለት ምኞትና ፕሮፓጋንዳ ነው ለይቶ በሳይንሳዊ መንገድ በእውቀት የሚሰራ ፕሮጀክት ማኔጅመንት ሶስት የታችኛውን ተፋሰስ ሀገሮች በማይጎዳ መንገድ ይፈጽማል። የኢትዮጵያ ህዝብ የግብፅ ህዝብን የመጉዳት ፍላጎት የለውም። መጠቀም ብቻ ነው የሚፈልገው። የኢትዮጵያ መንግስት የግብፅም ይሁን የሱዳን ፍላጎት የመጉዳት አንድም ህልም የለውም። ለምንድን ነው ችግር የሚነሳላችሁ እንደሆነ ተከዜን ስንሰራ በጣም ብዙ ጩኸት ነበር። ግቤ ሶስት ሲሰራ ጎረርቤት ሀገራት ብቻ ሳይሆኑ ዩኒስኮም ጩኋል። እዛ የሚያደርቀው ነገር አለ፣ እዛ የሚያፈርሰው ነገር አለ፣ ታችኛው ተፋሰስ ሀገራት ይቸግራሉ የሚል ከፍተኛ ዘመቻ ነበር። አሁንም በህዳሴ ግድብ እየተነሳ ያለው ማንኛውም አይነት ጥያቄ ችግር ፈጣሪዎቹ እኛንን ሌላ ቦታ ጊዜ ያናባክን ባስቀመጥነው ጊዜ ህዳሴን ብንጨርስ ኖሮ ልክ እንደ ጊቤ ሶስት አጀንዳ ይሞታል። እኛ ተኝተንበት ሳንጨርስ ሌሎች በቸገራቸው ቁጥር የሚያስቱን ሀሳብ የፓርላማ አጀንዳ ማድረግ አያስፈልግም። አጀንዳ ማድረግ የሚያስፈልገው ህዝቡ ገንዘብ የጀመረው ማዋለት አለበት፣ መንግስት በቀጥታ ማለት አለበት፣ ስራው ማለቅ አለበት። ስራውን መጨረስ ላይ ምንድን ነው ይመስለው የሚለውን ፓርላማ በአካል ሄዶ ማየት አለበት። ከግብፅ ወገን የሚሰነዘሩ አስተያየቶች የጦርነት አማራጮች ጭምር ስለመኖራቸው ተጠይቀውም የግድቡ ግንባታ በምንም ምክንያት እንደማይቋረጥ ነው ያብራሩት። እርምጃ እንወስዳለን እንደዚህ እናደርጋለን እየተባለ ነው የተባለው። ኢትዮጵያውያን በውስጥም በውጭም በታላቅ ትህትና እንድትገነዘቡ ምፈልገው አንድ አራተኛው የኢትዮጵያ ህዝብ ድሃ ነው እና ወጣት ነው። ስለዚህ አፍሪካ ጋርም እንዋጋ ከተባለ ብዙ ሚሊዮን ማሰለፍ ይቻላል ማለት ነው። ውጊያ መፍትሄ አይደለም እንጂ በውጊያ በጥፋት ብዙ ጥቅም የለውም፣ ግብፅን የማይጠቅምም፣ እኛም የማይጠቅምም፣ ሱዳን የማይጠቅምም፣ በጦርነት ሰላም ጥቅም አይገኙም። እንደዚህ አይነት ሀሳብ ጥሩ አይደለም። ጥሩ መቆጩ ለመነጋገር ነው ጥሩ ጉዳት እንዳያመጣ መወያየት ያን ደጠበቀ ሆኖ ግን ምንም ሀይል ኢትዮጵያን ግድብ ከመገደብ ሊያስቆማት አይችልም። የሚቆም ነገር የለም። ጠቅላይ ሚኒስትር አብይ አህመድ በዚሁ ማብራሪያቸው ከፕሬዚዳንት አብዱልፈታህ ኤልሲሲ ጋር በሚያደርጉት ውይይት መፍትሄ ሊመጣ እንደሚችልም እምነታቸውን ገልጸዋል። ፕሬዚዳንት ሲሲ ጋር በቅርቡ ተወያይተናል። ሰሞኑን ነገ ወይ ከነገ ወዲያ እንገናኛለን፣ እንወያይበታል። ምናልባት የተቸገሩት ነገር በሀገር ውስጥ ካለም ልንገነዘባቸውን እንሞክራለን። በእኛ በኩል ግን የህዳሴው ግድብ በሚመለከት የማንንም ጥቅም ለመንካት ሳይሆን የሚገባንን ጥቅም ለማግኘት የምናደርገው ነገር ነው። ያ ጥቅም ግብፅንም የሚጠቅማለን እናምናለን እናምናለን ለምሳሌ ዘንድሮ በጣም ከፍተኛ ዝናብ አግኝተናል። እኛ ስለማናቆይ፣ ሱዳን ስለማታቆይ የሄደው ሄደው ባፍ ማሉ ግን የዘንድሮን ውሃ ከአምና የተረፈውን ብቻ እንኳን አቆይተን ቢሆን ውሃ ሲያጥር ለመልቀቅ እድል ይሰጣል፣ ለእነሱም ያግዛል። ማለት ልክ ግቤ ሶስት ላይ እንዳጋጠመው ግቤ ሶስት ጥፋት ያስከትላል ተብሎ አሁን ብዙዎች ከጎርፍ አደጋ ታድጎና ይላሉ። ዛሬ ለጠቅላይ ሚኒስትር አብይ አህመድ ከቀረቡት ጥያቄዎች አንዱ በአገሪቱ ያሉ የመገናኛ ብዙሀን እየደቀኑ ያሉትን አደጋ የተመለከተ ነው። አንዳንድ የመገናኛ ብዙሀን የዘር የሃይማኖትና የብር ነጋዴዎች መቀለጃ ሆነዋል ብለዋል ጠቅላይ ሚኒስትር አብይ አህመድ። ከዚህ አንጻር ደግሞ መንግስታቸው እርምጃዎች ሊወስድ እንደሚችል ነው ያስጠነቀቁት። የብሮድካስት ባለስልጣን የነበረውን የተቀየደ ሚዲያ ነፃ ለማድረግ የሚደረገውን ጥረት ሳያደናቅፍ ህግ የማስከበር ስራ ግን መስራት አለበት። በተለይ በተለይ የውጭ ሀገር ዜጋ የሆናችሁ የሚዲያ ባለቤቶች የኢትዮጵያ ፓስፖርት የሌላችሁ የሚዲያ ባለቤቶች ስትፈልጉና ሰላም ሲሆን እዚህ ተጫወታችሁ እኛ ችግሩስ ስንገባ ጥላችሁ የምትሄዱበት ሀገር ያላችሁ ሰዎች፣ ትዕግስት እያደረግን ያለነው አውዱን ለማስፋት ነው። በማንኛውም ሰዓት በኢትዮጵያ ሰላምና ህልውና ላይ ከመጣ አማርኛ ብትናገሩም ኦሮምኛ ብትናገሩም እርምጃ መውሰዳችንን የማይቀር መሆኑን በጥንቃቄ መገንዘብ አስፈላጊ ይሆናል። ሁለት ቤት መጫወት አይቻልም ማለት ነው። እኛ የምንሄድበት ሀገር የለንም፣ ሀገራችን ይሄ ስለሆነ ሰላም እንፈልጋለን። እስኮርት ያላችሁ ሰዎች በነፃነት ልማታችን፣ ሰላማችን፣ ዲሞክራሲ ካገዛችሁ እሰየው፣ በደስታ ከዛ ውጭ ግን ለመነገጃ የምትጠቀሙበት ከሆነ በዚህ ሁኔታ በነጻነትና በዲሞክራሲ ስም የሚቀለድ ነገር እንዳልሆነ ታሳቢ ማድረግ ያስፈልጋል። እንደዚህ አይነት ችግሮች አሉ። ጠቅላይ ሚኒስትሩ በዚሁ ማብራሪያቸው የውጭ ሀገር ፓስፖርት ባላቸው ሰዎች የሚንቀሳቀሱ በማለት የገለጿቸው የመገናኛ ብዙሀን የትኞቹ እንደሆኑ ግልጽ አላደረጉም። የጠቅላይ ሚኒስትሩን አገላለጽ ያዳምጡ። በርካቶች ግን የራሳቸውን ግምት መናገር፣ መላምቶችን ማንጸባረቅ ቀጥለዋል። ጠቅላይ ሚኒስትር አብይ አህመድ በዛሬው የፓርላማ ቆይታቸው በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎችን ማብራሪያ ሰጥተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እንግዲህ እስክንድርን ለዘገባው እናመሰግነዋለን። በቀጣይ ደግሞ ህወሀት በአሁኑ ሰዓት ህዝብን ከህዝብ ለማጋጨትና ጦርነት ለመቀስቀስ እየሰራ ነው ሲሉ የትግራይ ዴሞክራሲያዊ ትብብር ፓርቲ ሊቀመንበር ተናግረዋል። ተከባሃል በሚል ቅስቀሳ በመቶ ሺህ የሚቆጠር ሰራዊት እየመለመለና የጦር ሰፈሮች እየከፈተ ነው ሲሉም ከሰዋል። ከህወሀት ወገን አስተያየት ለማግኘት ያደረግነው ጥረት አልተሳካም። መለስካቸው አማሃ ዝርዝር ጉዳዩን በመቀጠል ይነግረናል። የትግራይ ዴሞክራሲያዊ ትብብር ፓርቲ ባለፈው ቅዳሜ ጥቅምት 8 ቀን 2012 ዓ ም በኢትዮጵያ ሀገር ፍቅር ቲያትር ፕሮግራሙን ለመጀመሪያ ጊዜ በአዲስ አበባ በይፋ አስተዋውቋል። ከዚያ በላይ ግን በዚህ የመጀመሪያ ትውውቅ መድረክ የታዳሚውን ቀልብ የሳበው የፓርቲው ሊቀመንበር የዶክተር አረጋዊ በርሄ ንግግር ይመስላል። ሊቀመንበሩ በአሁኑ ወቅት በኢትዮጵያ የሚካሄደው ለውጥና በትግራይ ክልል ያለው አንድምታ በሚል ርዕስ ያደረጉት ንግግር ህወሀት ኢህአዴግ እያሉ በሚጠሩት ግንባር ስር ኢትዮጵያ ያሳለፈችውን 28 ዓመታት ዳስሰዋል። በእሳቸው አባባል ከአንድ ዓመት ተኩል ወዲህ በኢትዮጵያ መሠረታዊ ለውጥ መጥቷል። በትግራይ ግን ይህ የለም። ይሄ እድል ትግራይ ውስጥ የለም ነው ጥያቄ። ይሄ እድል ትግራይ ውስጥ አልተከፈተም። አሁንም ትግራይ የህወሀት አመራር የጓሮ ቤት ነው የሆነችው። ልክ የጓሮ ቤታችን እንደምንቆጣጠረው የጓሮ ቤት ነው ሆና ያለችው ትግራይ። የሀሳብ ነጻነት የሚባል የለም። ድርጅቶች መንቀሳቀስ አልቻሉም። አሁንም እየተደበደቡ እየታሰሩ እየተገደሉ የሚገኙበት ሁኔታ ነው ያለው። በአመለካከታቸው ሁላችን ተደብድበናል። እኛ ተደብድበናል፣ አረና ተደብድበዋል፣ ሌሎችም ግለሰቦች እየተደበደቡ ነው ያሉት። ይሄ በግልጽ መታወቅ ያለበት ነገር ይመስለኛል። የኢትዮጵያ ህዝብ ይህን መገንዘብ ይኖርበታል። የትግራይ ዴሞክራሲያዊ ትብብር ፓርቲ ሊቀመንበር ከለውጡ ወዲህ በትግራይ ክልል አለ የሚሉት ችግር ይህ ብቻ አይደለም። ህወሓት ህዝባዊ ወያነ ሓርነት ትግራይ ጦርነት ለመቀስቀስ ዝግጅት እያደረገ እንደሆነም ይናገራሉ። የህወሓት ችግር እንደምታው ህዝብ ለህዝብ ጋርም ለማጣላት፣ ጦርነት ውስጥ ለመክተት፣ ለማዳማት እርምጃዎች እየወሰደ ነው ያሉ። በተለይ የትግራይ ህዝብን ምን ይሉታል? በጠላት ተከባሃል ይሉታል ተከባሃል በጠላት ናታጠቅ እያሉ በመቶ ሺዎች የሚቆጠር ሰራዊት እየመለመሉ ናቸው። አሁን አዳዲስ ካምፖች የወታደር ካምፖች ትግራይ ውስጥ ከፍተዋል። በጉሮሬ አካባቢ፣ በአቅማራ አካባቢ፣ በትኩል አካባቢ ተጨማሪ ወታደራዊ ካምፖች መስርተዋል። አላማቸው ምንድን ነው? የትግራይ ህዝብ ተከባሃልና ጦርነትን አግባ ነው። ከማን ጋራ ነው ጦርነት ማን ነው የከበበው የሚል ጥያቄ ካነሳን ግን አንድ የከበበ የለም። አንድ ጠላት ህዝብ የለም። የትግራይ ህዝብ ጠላት የለውም። ጠላቶቹ እነሱ ናቸው። በራሳቸው አንደበት የትግራይ ህዝብ ጠላቶቹ እኛንን ብለዋል። በራሳቸው አንደበት የትግራይ ህዝብ ከህወሓት አመራር ሌላ ጠላት የለውም ለሚለው አባባላቸው እንደ ማስረጃ የቀረቡት ከድርጅቱ ከራሱ ግምገማ በአቶ ብርሃኑ ጽጋቡ የቀድሞ ማዕከላዊ ኮሚቴ አባል የተደረሰ መጽሐፍ ያገኙትን በመጥቀስ ነው። የዚህ ሁሉ ምንጭ የዚህ ሁሉ ችግር ምንጭ ግምገማቸው ላይ ነው። ስልጣን ለህዝብ ለማገልገል ሳይሆን ሀብት ለማግበስበስ ለክብርና ለዝና እያገለገለ በመሄዱ የስልጣን ሽኩቻውና መገፋፋቱ ተጠናክሮ ቀጥለዋል ይላል። ቀጠል አድርጎ በገጽ 158 ምን ይላል? በድርጅቱ ማዕከላዊ ኮሚቴ ሪፖርት ውስጥ ሁሉም ኃጢአቶች ተዘርዝረዋል። ቅድም የጠቀስኳቸው ኃጢአቶች ማለቱ ነው። የቀረ የለም ሁሉም ኃጢአቶች ተዘርዝሮ የቀረ የለም ይላል። ነገር ግን በማዕከላዊ ኮሚቴ ሂስና ግለ ሂስ ወቅት ከጥቃቅን ነገሮች በስተቀር ኃጢአቶቹ ከሰው ጋር ማያያዝ አልተቻለም። ሪፖርቱ ኪራይ ሰብሳቢነትና ሌብነት በአመራሩ እየሰፋ እንደሆነ ያትታል። ቢሆንም አንድም ሰው ኪራይ ሰብሳቢ፣ ሌባ ነህ ተብሎ ሂስ አልተደረገለትም ይላል። ይሄ ሪፖርት የራሳቸው ሪፖርት ነው። በዚህ ምክንያት ዛሬ በተቀረው የኢትዮጵያ ክፍል የታየው መሰረታዊ ነው ያሉት ለውጥ በትግራይ የለም። ይህን እድል የትግራይ ህዝብ ተነፍጓል ይላሉ። የአንዱ የኢትዮጵያ ክፍል ህመምና ችግር የሌላውም ጭምር ነው ሲሉ ያስገነዘቡት የትግራይ ዴሞክራሲያዊ ትብብር ሊቀመንበር ዶክተር አረጋዊ በህብረት መፍትሄ መፈለግ አለብን ይላሉ ለዚህ ገንቢ የሆነ አካሄድ የሚያግደን ነገር ካለ ደግሞ ተባብረን መመከት አለብን፣ መታገል አለብን። ይሄ ነው ሀገር ፍቅር አለው ማለት ሀገር ወዳድ ማለት ዲሞክራት ማለት እንደዚህ የሚያደርግ ነው። አለዚያ ሌላ ነገር የሚሰራ ግን ትርጉም ያለው አይመስለኝም። ስለዚህ ይሄ እድል ትግራይ ውስጥ የለም። ትግራይ ውስጥ እንዲመጣ ሁላችን መንቀሳቀስ ይኖርብናል። ለምን? እዛ ያለው ሁኔታ ኢምፕሊኬሽን ወይም እንደምታው በኢትዮጵያ ላይ ትልቅ ነው። ምክንያቱም ህወሀት ኢህአዴግ ኢትዮጵያ ላይ ስር ሰዶ ነበረ። በየአካባቢው የራሱ መዋቅር ዘርግቶ ነበረ። ያ መዋቅር አሁንም አለ። አምባገነናዊ ስርዓት ለማስፈን የተመሰረተ መዋቅር ነው። አሁንም ችግር ሊፈጥርብን ይችላል። ስለዚህ ኢትዮጵያ ላይ ችግር እንዳይመጣ ሁላችን ተባብረን ትግራይ ውስጥ ያለው ችግር የሁላችን ችግር ነው። ኦሮሚያ ላይ ያለው ችግር የሁላችን ችግር ነው። አማራ ላይ ያለው ችግር የሁላችን ችግር ነው። አፋር ላይ ያለው ችግር የሁላችን ችግር ነው። ቤንሻንጉል ላይ ያለው ችግር የሁላችን ችግር ነው። ስለዚህ ተባብረን ይሄ ችግር እንዲወገድ፣ አንዱ ከተቸገረ ሁላችንም ሊያስቸግረን ይችላል። አበው ሲመልሱ ምን ይላሉ? ቅማልም በአቅሙ ሱሪ ያስፈታል ይላሉ። የሚናቅ ወገን የለም። ትንሽ ነው ትልቅ ነው የሚባል ነገር የለም። ሁላችን ተሰባስበን ግን ይችን ሀገር ማዳን ግዴታችን ነው። ይህንን ስላላደረግን ነው እስካሁን የምንማቅቀው ያለ ነው። በዕለቱ የትግራይ ዴሞክራሲያዊ ትብብር ፓርቲን መርሃ ግብር አቶ ግደይ ዘራ ዘራጽዮን የፓርቲው ምክትል ሊቀመንበር በአጭሩ አስታውቀዋል። በመጨረሻም ከታዳሚው የተለያዩ ጥያቄዎች ተሰንዝረው ምላሽ ተሰጥቶባቸዋል። ዶክተር አረጋዊ በርሄ በሰነዘሯቸው ክሶችና በተለይም ህወሀትን በተመለከተ በተነሱ ጉዳዮች ላይ አስተያየት ለማግኘት ለክልሉ መንግስት ኮሚኒኬሽን ጉዳዮች ኃላፊ ወይዘሮ ሊያ ካሳ በእጅ ስልካቸው በተደጋጋሚ ደውዬ ሊያነሱልኝ አልቻሉም። የህወሀት አመራር አባል አቶ ጌታቸው ረዳም መጀመሪያ ስልካቸውን አንስተውና ጉዳዩን ነግሬያቸው መልሰው እንደሚደውሉ ነግረው ነበረ። ባላወቅኩት ምክንያት አልደወሉልኝም። እኔም ብደውል ስልካቸውን አላነሱም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን እናመሰግናለን። በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። ለወትሮ የእህል አዝርዕቶችን ሲያበቅሉ የነበሩ የመካከለኛው ኬንያ ገበሬዎች አሁን ላይ ፊታቸውን ሙጉካ ወደ ተሰኘ የጫት አይነት እያዞሩ ነው። ገበሬዎቹ እህል አብቅለን ከምናገኘው ገቢ ሶስት እጥፍ የሚልቅ ገቢ አነቃቂውን ተክል ከማብቀል እያገኘን ነው ሲሉ ይናገራሉ። የአካባቢው አስተዳደር ግን ገበሬዎቹ ሙጉካ እና የእህል አዝርዕትን ተመጣጣኝ በሆነ መልኩ እንዲያበቅሉ ይፈልጋል። ራይል ኦምቦር ከኬንያ ኢምቡ ግዛት የላከችልንን ዘገባ ሀብታሙ ስዩም እንዲያስደምጠናል። ዊልኪስተር ጂሪ በመካከለኛው ኬንያ በሚገኘው የኢምቡ ግዛት ውስጥ ሙጉካ ታበቅላለች። በቀደመው ጊዜ ማሽላ ታዘምር ነበረ። አሁን ላይ ግን የዕለትን እንጀራዋን የምታገኘው ከሙጉካ ነው። ለማሳረስ አምስት ሺህ የኬንያ ሽሊንግ አውጥቻለሁ። ሶስት ሺህ ሺሊንግ የሚያወጣ ማዳበሪያ፣ ሁለት ኩንታል ማሽላም ገዛው። እንዲያውም አንደኛው ሰባት መቶ ሺሊንግ የሚያወጣ ነበር። ሁሉም ነገር ከአስር ሺህ ሺሊንግ በላይ አስወጣኝ። ምንም አይነት ምርት ግን አላስገባሁም። ያገኘነው ዝናብ አነስተኛ ነበር። ይህ ክስተት ለሁለት ወቅቶች ቆይቷል። ውልክስተር የማሽላ ማሰዋን ምንጥራ ሙጉካ ተከለችበት። አሁን በሳምንት በአማካይ 20ሺ ኬንያ የኬንያ ሽልንግ 190 ዶላር አካባቢ ነው ታገኛለች። ሙጉካ አረንጓዴ ቅጠለ ብዙ የጫት አይነት ነው። ቅጠሉ ሲታኘክ መካከለኛ ጡዘት ይፈጥራል። ተክሉ በፍጥነት የሚያድግ ሲሆን በከፊል ደረቃማ የሆነው የኢምቡ ግዛት ረባዳማ ቦታ ምቹ ሆኖለታል። ብዙም አመች ያልሆነው የአየር ሁኔታ ስጋት የሚጥልበት የተክል አይነት አይደለም። በርካታ መሬት ያላቸው ገበሬዎች ነበሩ ተክሉን የሚያበቅሉት። አሁን ላይ ግን አናሳ ገበሬዎችም ወደ ጫት ንግዱ እየገቡ ነው። ጆን ምኩንዴ ከኢምቡ ግዛት የግብርናና ህብረት ሥራ ማኅበራት መሥሪያ ቤት ገበሬዎች ይህንን ሥራ እየሠሩ የሚገኙት የተወሰነ የሥራ ዕድል ስለሚሰጥ ነው። በምብሬ ክልል የሚገኙ ቀጥተኛ የሥራ ዕድል አስገኝተዋል። ከሥራ ዕድሉ ባሻገር በቀላሉ ገቢ የሚያስገኝ መላም ሆነዋል። ሰዎች ያመረቱትን በመሸጥ በአንድ አፍታ ገንዘብ ለማግኘት ችለዋል። የኢምቡ ግዛት አስተዳደር 65 ሺህ ገበሬዎች በአሁኑ ሰዓት ተክሉን እያበቀሉ እንደሚገኙ ይናገራል። ከቡናና ሻይ ባሻገር ሙጉካ ለክልሉ ከፍተኛ የገቢ ምንጭ እንዲሆን አድርገዋል። የግዛቲቱ መንግስት ግን ገበሬዎች የእህል አዝርት ምርትና በመጨመር ላይ ያለውን የሙጉካ ማብቀል ስራቸውን እንዲያመጣጥኑ እያሳስብ ነው። የምግብ ደህንነትና ስነ ምግብን የሚያሻሽል እህል እንዲያዘምሩ ገበሬዎችን እያበረታታን ነው። የዘር እህል አቅርቦትን በነጻ እያዳረስን ነው። የምንሰጣቸውን የማዳበሪያ ድጎማ ወደ ጥሩ ዕድል እንዲቀይሩት እያበረታታናቸው ነው ነው ያሉት ጆን ምኩንዴ። አነስተኛ የሙጉካ አምራቾች አነቃቂውን ተክል በዋነኝነት የሚሸጡት በአካባቢያቸው በሚገኙ ገበያዎች ላይ ነው። ከዚህ አልፎ ግን ተክሉ ወደ ተለያዩ የሀገሪቱ ክፍሎችና ወደ ጎረቤት ሀገር ሶማሊያ ይላካል። የኢምቡ ግዛት ገበሬዎች የእህል አዝርዕት ምርትን ለማሳደግ ጥረት እየተደረገ ቢሆንም ሙጉካን ማብቀል ከሚያስገኘው ገቢ ጋር ግን ሊመጣጠን እንዳልቻለ ያነሳሉ። ቢያንስ ላሁኑ። አሁን በመላው ኢትዮጵያ የሚገኙ ወጣቶች በሰሞነኛ ርዕሰ ጉዳዮች ላይ የሚሰጡን ነጻ ሀሳብ የሚስተናገድበት ሰዓት ነው። የዛሬው ሀሳብ ቀጣዩ ነው። አዎ የትግራይ ክልላዊ መንግስት አዲስ ገቢ ተማሪዎችን ወደ አማራ ክልል ዩኒቨርሲቲዎች ለመላክ እንደማይሻ በቅርቡ አስታውቋል። የውሳኔ ቅዋሜም ድጋፍም በማህበራዊ መገናኛዎች ዘንድ አስተናግዷል። ተማሪዎች ከክልላቸው ወጥተው ከሌሎች ኢትዮጵያዊ ጋር የኑሮ መልክ ጋር የሚተዋወቁበትን አዳዲስ ልምዶችን የሚቀስሙበትን እድል መንፈግ ነው የሚሉ አሉ። ሌሎችም ደግሞ የሚደግፉትም አሉ። እናንተ ምን ታስባላችሁ ስንል በትናንትናው ዕለት በፌስቡክ ገጻችን ላይ ጠይቀናችኋል። የእናንተ አስተያየት ይደመጥ። ረሳ ዮሀንስ አጎስ ይበራለ አሁን አማራ ክልልና ትግራይ ክልል ትንሽ ችግር አለ በህዝቡ መካከል ባይሆንም ፖለቲከኞች በፈጠሩት ነገር ችግር አለ። ከሄዱ እነዚህ ልጆች ኃላፊነት የሚወስድላቸው አካል ካለ ቢሄዱ ክፋት የለ። ነገር ግን እዛ ሂዶ ችግር የሚገጥማቸው ከሆነ ምናልባት የተለያዩ አደጋ ደርሰባቸው ስለሚመጡ ከዛ ስጋት አንጻር ነው እንጂ ያማ፣ ሀገራቸው ነው የማ ሀገራቸው መሄድ ነው ያለባቸው። ግን ሲሄዱ ምን ምን መደረግ አለበት ግን ደግሞ መታሰብ አለበት ላይ ነው። እኔ አሁን ይሄ የትግራይ ብሔራዊ ክልላዊ መንግስት በተማሪዎቹ ዙሪያ ላይ ያሳለፈ ሀገር የሚጠቅም ውሳኔ ነው ብዬ አላስብም። በዚህ ደግሞ ምክንያቱ ምንድን ነው? በተማሪዎች ላይ ዘር መሰረት ያደረገ ጥቃት እየተካሄደ ያለው አማራ ክልል ላይ ብቻ አይደለም። እንደውም አንዳንድ ነገሮችን ስናይ የአማራ ተማሪዎች በተለያዩ አካባቢዎች የሚደርስባቸው ጫና ከሌላው በተለየ የከፋና የበዛ ሆኖ ነው የምናገኘው። በተቃራኒ ከዛ ውጪ ለተፈጠረው ችግር መፍትሄ ስለማይሆን ሊያባብስና ሕዝብና ሕዝብን የሚያራርቅ እንጂ ሊያቀራርብ የሚችል የመፍትሄ ሀሳብ ስላልሆነ ዮናስ ገብሬወት ትባላለሁ። ያው ሎጂካሊ ካየ ነው አንድ ሀገር ውስጥ እስካለ ድረስ ማንኛውም ሰው የፈለገው ቦታ ተዛውሮ የመኖርና የመማር መብት አለው። አሁን በቅርብ ጊዜያት በሀገራችን ባጋጠመው የፀጥታ ጉዳይ ግን የትግራይ ተማሪዎች ላይ ስለሚበዛ ነው። እንደውም ዘግይተዋል። እንደ ክልል ተደጋጋሚ ስለማወስልፍም እያደግን ነበር መሄድ የለባቸውም እያ አምና ጀምረን ማለት ነው። የሆነ ጥቃት ሲደርስ አሁን በመንግስት የተደራጀ ጥቃት ነው ለማለት ዶክመንት ያስፈልጋል ወይ ማስረጃ ያስፈልጋል። ግን መንግስት መቃወም አለበት። ባለፈው አክሱም ዩኒቨርሲቲ አንድ ተማሪ ሲጎዳ ዶክተር ደብረ ጤኖ ወጥቶ እንደተናገረው አይነት ትክክለኛ ተቀባይነት እንደሌለው አማራ ክልል ሁለት ሶስት ተማሪዎችን ሲሞቱ በክልል ደረጃ የተሰጠ መግለጫ የለም። ስለዚህ ዋስትና አሳጣለን። እኔ አሁን ዘመዶቼ እንዳይሄዱ መንግስት ላይ ከለክራቱ እንዳይሄዱ ጨርሰን ነበር። ግን ከመሞት አለመማር ይሻላል። ሰላም ሲሆን ደግሞ ይማራል፣ በሚል እሳቤ ማለት ነው። ቢያንስ ተጠያቂ የሆኑ ልጆችን ማሰር መጠየቅ ህጋዊ በሆነ ሁኔታ አለብንና እንደዛ ካልተደረገ ግን በጣም አሳሳቢ ነው። ጊዜያዊ መፍትሄ ነው፣ ዘላቂ መፍትሄ አይደለም። ተማሪዎች መከልከል አሁን አመት ዓመት እየከለከልክ መሆን አንችልም። ግን ፌዴራል መንግስት የሆነ መፍትሄ እስኪያበጅ ድረስ የትግራይ ክልል መከልከሉ ትክክል ነው። አሁን መፍትሄው የሆነ ያለበት ብያማሆነው እንደሰው ግን ፌዴራል መንግስት የሆነ ነገር ማድረግ አለበት። እኔ ያው ሰልማን ሀሰን ይባላል። ብዙ ዩኒቨርሲቲ ተማሪዎች በተለያየ ቦታ ሲሄዱ ከአካዴሚካል እውቀት ባሻገር የተለያዩ ማህበረሰባዊ እውቀቶችን ይዘው ይመልሳሉ። ስለዚህ የትግራይ ክልል ተማሪዎች ወደ ሌላ ክልል ስፔሻሊ ወደ አማራ ክልል አይመጡም ማለት አማራ ክልል ሂደው የአማራ ክልል ህዝብ ይወዳቸዋል ከሚል አመለካከት የመነጨ ሳይሆን ተማሪዎችን ያው የፖለቲካ መጠቀሚያ ከማድረግ የመነጨ ነው ብዬ ነው የማስበው። ስለዚህ ተማሪዎች ወደ ሌላ ቦታ መሄድ አለባቸው። እንኳን ሀገራቸው ቀርጦ በስኮላር ከሀገር ውጭ የሚሄዱበት አጋጣሚ አለ። ስለዚህ አግባብ አይደለም። ከሆነም ደግሞ ከክልል መንግስታት ጋር ወይም ደግሞ ክልል ደግሞ ከፌደራል መንግስት ጋር ተወያይቶ ችግሩን መጥረፍ ነው የሚሻለው እንጂ ተማሪዎችን ወደ ሌላ ክልል እንዳይሄዱ በክልላቸው ብቻ እንዲማሩ ማድረግ ያው የተማሪዎችን እውቀት መገደብ ነው። ተማሪዎችን ደግሞ የፖለቲካ መጠቀሚያ ከማድረግ የሚመነጭ ነው ብዬ ነው የማስበው። ስለዚህ እንዲህ አይነት ነገር ወደፊት ተገቢ አይደለም እያስባለሁ። ስሜ መሀመድ ከማል እባላለሁ። አሁን ባለችበት የሀገራችን ሁኔታ ትክክል አይደለም ብዬ ነው የማስበው። ምክንያቱም ይህ ህዝብ አንድ ላይ የኖረ ህዝብ ነው። ምክንያቱም አሁን ያለው አስተዳዳሪው ፖሊስ የሚያስተዳድሩት አካላት የሚሰጡት ነገር ያው ህዝብን የሚያቆራረጥና አንድነትን የማያመጣ ነገር ነው እና ይህንን ግንዛቤ በማስገባት ህዝቡን አንድነቱን እንዲመጥና ይሄ ነገር የሚያልፍ ነገር ነው። ይህንን የሚያልፈውን ነገር ደግሞ የማያልፈውን ነገር አድርገን ከምናልፍና ህዝቡን አንድነቱን እንዲመጥና ጊዜያዊ የሆነ ነገር ውሳኔ ከምንወስን አንድነትን ብንመጥ መልካም የሚለው ነው። አብዛኞቻችሁ የተወሰነው ውሳኔ ዘለቄታዊ መፍትሄ መሆን እንደማይችል ገልጻችሁ ተማሪዎች ደህንነታቸው ተረጋግጦ ወደ ተመደቡበት የትምህርት ማዕከል ቢገቡ መልካም ነው ብላችኋል። ለጊዜውም መፍትሄ እስኪገኝ ድረስ በያሉበት መማራቸው የተሻለ ነው ያላችሁም አላችሁ። ሁላችሁም ሀሳባችሁን ስላካፈላችሁ እናመሰግናል። Com lel, com A-gronkos a-ra Dube, dupe lele un dambes Pa loupet ma tache Oh, oh, oh. አድማጮቻችን እንግዲህ የዛሬው የጋቢና መሰናዶ በዚሁ መጠናቀቁ ነው። አብራችሁን ስለነበራችሁ በጣም በጣም እናመሰግናለን። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤ በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ነገ ላይ ያገናኘን። ከሞክቤል ያቤሮ ጋር ሀብታሙ ዝይምና ኤደን ገረመው ስናስተናግዳችሁ አምሽተናል። መልካም ምሽት። And, and in are really beaten is, uh. tough, tough little, and and no -me and <laughs> oh, and oh, oh, and oh,